በደቡብ ኢትዮጵያ ምስራቅና ምዕራብ ጉጂ ዞኖችንና ጌዲኦ ዞንን በሚያዋስኑ ወረዳዎች ውስጥ ግጭት አገር ሽቶ የብዙ ዜጎች ህይወት መጥፋቱን በትናንት ምሽት ዘገባችን ገልጸናል። ዛሬ ያገኘናቸው የጉጂ ዞን ባለስልጣን ስለ ሞቱትና ስለ ተፈናቀሉት ሰዎች ያሉትን ቆንጅታ ያይዛለች። በደቡብ ኢትዮጵያ የጉጂና የጌዲኦ ማህበረሰቦች በሚኖሩባቸው ተዋሳኝ ወረዳዎችና ቀበሌዎች ከግንቦት 25 ቀን ጀምሮ ግጭቶች ተቀስቅሰው ቁጥራቸው ወደ መቶ የሚጠጋ ሰዎች መገደላቸውና በመቶ ሺዎች የተቆጠረ ህዝብ መፈናቀሉን የያዘ ዘገባ በትናንት ምሽት ስርጭታ ጥናታችን አቅርበናል። ዛሬ የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ቱጁ ቤኩሳ የምዕራብ ጉጂ ወረዳ አስተዳዳሪ አቶ አበራ ቡኖን በስልክ አግኝታቸዋለች። በዞናችን በአጠቃላይ ሰላሳ የሚሆኑ ሰዎች ህይወት አልፏል። ወደ መቶ አርባ ሺህ ሰው ተፈናቅሏል ብለዋል። እዚሁ ባለፈው ወር በሀያ አራት ዘጠነኛ ውር ማለት ነው ሌሊት ሰባት ሰዓት የሚሆኑ ትንሽ ችግሮች የተፈጠሩት እንግዲህ አምበላ ዋመና ወረዳ የሚባል አለ፣ ቀርጫ ወረዳ፣ ቡሌሆራ ወረዳ፣ ብርብር፣ ሰኮጀዋ፣ ገላና እንዲሁም መጨረሻ ላይ ወደ አባያ ወረዳ ሁሉ የተዛመተበት ሁኔታ ነበረ እና በጣም ሰፊና በጣም አስቸጋሪ ነበር። ነገር ግን በአመራሩ በህዝብ ብርታትና በጸጥታ ኃይል ብርታት አሁን ሰላምና መረጋጋት የሚታይበት አንጻራዊ ሰላም የሚታይበት ሁኔታ ነው። የሚታዩ በግጭቱ እንግዲህ በእኛ በኩል በዛ በወረዳችን ዞናችን አካባቢ አጠቃላይ ወደ አምስት ወረዳዎችን ነው በዚህ ግጭት ወደ ሀያ አንድ ሰው ማለት ሀያ አንድ ጉጅና ወደ ዘጠኝ ገደ ህይወቱ አልፏል። በዚህ ላለፈ ህይወት እንግዲህ በጣም የተሰማንን ሐዘን ማሰማት እንፈልጋለን። አጠቃላይ ከገደውም ከጉጂም ወደ መቶ አርባ ሺህ አካባቢ የህብረተሰብ ክፍል ተፈናቅሏል። ለተፈናቃዮች እርዳታ እያደረግን ነው ብለዋል አስተዳዳሪው በእኛ እንደ ዞን ካለ ነው ይሄ ክምችት ሌላውን ደግሞ ኦሮሚያን በመጠየቅ ና አሁን ከፈደራልም ጋር በመነጋገር ይሄን እና ሌሎች ቁሳቁሶችን እየገቡ ያሉበት ና አካባቢው ህብረተሰብ ነጋደው ማህበረሰብ እና ሌሎችንም በተለይ አሁን ዩኒቨርስቲንም በመጠየቅ ድጋፍ እንዲያደርጉልን እያደረግን ያለንበት ሁኔታ አለ። ለምሳሌ ቡሌ ሆራ ዩኒቨርሲቲ አሁን ወደ ሶስት ሚሊዮን ብር ነው እየደገፈን በዚህ በተሰበሰበው ገንዘብ ለህጻናትና ለወላድ ሴቶች ቅድማ በመሰረት አሁን የሁለቱም ዞን መስተዳደርን ተገናኝተን ችግሩ ምንድን ነው፣ እንዴት እንታምለው ነገር እየተወያየን ያለንበት ሁኔታ ነው አለ። ግን አሁን አንጻራዊ ሰላም የምታይ መሆኑን መግለጽ እንፈልጋለን። የግጭቱ መንስኤ የሁለቱን ተዋሳኝ አካባቢዎች ወሰኖች አስመልክቶ የተካሄደውን ውሳኔ ሕዝብ ያልወደዱ በሳቸው ቃል ጥገኞች ያሏቸው ወገኖች እንደሆኑ ገልጸዋል። አቶ አበራ እንግዲህ የሁለቱ ሕብረተሰብ ክፍል ምንም የምጋጭበት ምክንያት የመለም። ይህ ሰማንያ ሰባት ሬፈረንድም ተካሂዶ ነበር፣ በሁለቱን ክልል ወሰንንትን ለማድረግ በዛን ጊዜ ሁሉም ነገር ተጠናቆ ነበር። ያንን ያልተቀበለው ጥገኛ ኃይል ያንን ሲቀሰቅስ ነበር። እንደገና አሁንም መሬት ማግኘት አለብኝ ማስፋፋት አለብኝ የምለው በገዶ በኩል ጥገኛው ሲንቀሳቀስ ነበር። በእኛ በኩልም ይሄንን ሀሳብ ተቀባብሎ የሚያባብሱት አሉ። ከዛሬ ወር በፊት እንደዚሁ አይነት ግጭት ነበር። ያን ግጭት ለመከላከል ና ወደ ሰላም ና መረጋጋት ለማምጣት በአባገዳዎች በኩልም በርካታ ስራዎች ነበር የተሰሩት። በተለይ የጉጂ አባገዳ ና የጌዶ አባገዳ በገደብ ከተማ ተገናኝቶ ነበር። ተወያይቶ ይሄ ነገር መሆን እንደሌለበት፣ ጉጂም ጌዶ ከጥንት ጀምሮ አንድ ላይ የነበረ ህብረተሰብ ነው፣ ይሄ ነገር በመካከላችን መከሰት ያለበት በሚል ተወያይቶ ጎንዶሮ በማድረግ፣ ጎንዶሮ ማለት የመጨረሻ እርቅ ነው። ይሄ ነበረ እንግዲህ ያኔ ሰላምና መረጋጋት ተፈጥሮ ሁሉም የተፈናቀለ ህብረተሰብ ከሁለቱም ወገድ ማለት ነው ወደ ቀዬ እንድመለስ እና በህብረተሰቡ ድጋፍ ደግሞ የወደሙ ንብረቶች እንደገና እንዲሰሩ ወደ ኖርማል የሆነ ህይወቱ እንድመለስ ተደርጎ ነበር። ትናንት ለዝግጅት ክፍላችን ቃላቸውን የሰጡ ጉጂ ዞን ውስጥ የሚኖሩ የጌዲዮ ተወላጅ በተለያዩ ቀበሌዎች ሰባ አምስት ሰዎች በአሰቃቂ ሁኔታ ተገድለዋል። ሰብአዊ ሁኔታው እጅግ አስከፊ ነው። ምንም እርዳታ እየተደረገ አይደለም ሲሉ መናገራቸው ይታወሳል።